ዜና ነህ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለኢየሩሳሌም የእስራኤል ዋና ከተማነት እውቅና ከሰጡና የአሜሪካን ኤምባሲም ከሚገኝበት ቴላቪቭ ወደ ኢየሩሳሌም እንደሚዛወር ትዕዛዝ መስጠታቸውን ካሳወቁ በኋላ ከያቅጣጫው ልዩ ልዩ ተቃውሞዎች እየተሰሙ ነው። ተቃውሞ እየተካሄደ መሆኑ ይነገራልና በምትገኝበት በኢየሩሳሌም ዛሬ አንተ ምን አየ? አዎ እንግዲህ አብዛኞቹ እስራኤሎቹ ይሁዲው በጣም ደስ ብሎታል። ግን ደስታቸው ለየት ያለ ነው። እኛ የምንፈልገውን አግኝተናል፣ ግን ደስታ በመፈንጠዝ የሌሎችን ዘሞ ስሜት መጉዳት የለብንም የሚል በጣም የተለመደ ስነ ልቦናዊ ሁኔታዎች አሉ። በፍልስጤሞች በኩል ደግሞ የማያቸው ነገሮች አንዳንዶቹ ምንም እኮ አዲስ ነገር የለም ነው የሚሉት። ይሄ ቀድሞ የተወሰነ ነው፣ ምክንያቱም በሀያ አመት የፈጀ ነው ይሄ ክርክሩ ራሱ እንደ እስራኤሎች በኩል ያው ሲጠብቁት የነበረ ሁኔታ ነው። ስለዚህ እንደተለመደው ነው የሆነው። በእርግጥ ሀማስ አድማ እንደሚያደርግ ተቃውሞ እንደሚደረግ፣ ኢንቲፋዳ ማለትም ህዝባዊ አመፅ እንደሚካሄድ ነው የሚነገረው። እስራኤሎች ለዚህ ጥንቃቄ እንዳላቸው ነው እና የሚመጣውን ሁሉ እየተከታተሉ ነው ያሉት። የስራ ማቆም አድማዎችም እየተካሄዱ ነው። አንተም እንዳልከው ጋዛን የሚያስተዳድረው ሀማስ አዲስ የኢንቲፋዳ ወይንም የአመፅ ጥሪ አድርጓልና የሰው እንቅስቃሴ በኢየሩሳሌም ውስጥ ምንድን ነው የሚመስለው? አረብ እስራኤላዊ በሆኑት አካባቢዎቹ ጸጥ ያለ ነው። ውስጥ ውስጡን ተቃውሞ ይኑረው እንጂ ይሄ በጋዛ አካባቢ ላይ ራቅ ያለ ሁኔታ ስለሆነ በእርግጥ ኢንቲፋዳውን እንቀጥላለን የሚለው አመፁን ለመመከት የሚደረጉ ሙከራዎች ሊደረግ ይችላል። በእርግጥ ቁጣ አለ። ይሄ ቁጣው ደግሞ ከአረቡ አካባቢ ከሌሎች አካባቢ በተለይ የአውሮፓኖቹ ተቃውሞም ተጨምሮ ሊነሳ እንደሚችል ነው። ግን እስራኤል ሁሉንም እንደምትቋቋመው እየተናገረች ያለች እነሱ ግን ይቀጥላሉ። ከዶናልድ ትራምፕ ውሳኔ በኋላ በኢየሩሳሌምና አካባቢዋ ውጥረቱ ተባብሷል ነው የሚባለው። እስራኤል ወታደሮችን እያሰፈረች ነው፣ የጸጥታ ጥበቃውም ተጠናክሯል። እና ይህስ በህዝቡ ላይ ምን አሳድሯል? አዎ ይሄ ሁኔታ ይጠበቃል እንደዚህ አይነት እርምጃ በሚወሰድበት ጊዜ ይጠበቃል። ይሄ ተቃውሞ እንደሚመጣ ብዙ እስራኤሎች ይናገራል። ይህን ተቃውሞ ደግሞ ራሱ ሊኖር እንደሚችልና ይህንን መቋቋም እንዳለብን የሚከፈል መስዋዕትነት አለበት ነው። አሁን ምንድን ነው የሚያነሱት? በመጀመሪያ ዴቪድ ቤን ጉሪዮን በአስራ ዘጠኝ መቶ አርባ ሰባት ዓመተ ምህረት ሲመሰረት የመጀመሪያው ጠቅላይ ሚኒስትር ነበር ያለው ነገር አለው ጽዮናዊነት ከኢየሩሳሌም ውጭ ሊታሰብ የሚችል አይደለም። አሁን አላገኝናትም፣ ግን የምንከፍለው መስዋዕትነት እሷን ለማግኘት ቀላል አይደለም። ስለዚህ የበንጎሪዮን አነጋገር አሁን በተግባር ተተርጉሟል። ለሚመጣው መስዋዕትነት ደግሞ መከፈል አለብን። ይህ ነው እንግዲህ የህብረተሰቡ አስተሳሰብ። የትራምፕ እርምጃ ከመላው ዓለም ማለት ይቻላል ውግዘት ነው የገጠመው። በእርግጥ እስራኤላውያን ተደስተዋል። ነገር ግን በሌላ በኩል ስናየው ደግሞ ፍልስጤማውያን የአመፅ ጥሪ አስተላልፈዋል። ከአሁን በኋላ የሁለት መንግስታት መፍትሄ ዕጣ ፈንታ ምንድን ነው የሚሆነው? በቃ ገደሉት እኮ አሁን። ከፍልስጤሞችም የምንሰማው ምንድን ነው? አሜሪካ እኮ ሸንጋይ አትሆንም የሚባልበት ጊዜ። አንደኛ ለእስራኤል በጣም የቀናት ሁኔታዎች አሉ። ኢራቅ የለችም፣ ሊቢያ የለችም። ብዙ የአረብ ሀገሮች አሁን፣ ሳውዲ አረቢያ ከእስራኤል ጋር ናት። አሁን ባለፈው የፍልስጤሙ መሪ ወደ ሳውዲ አረቢያ ከሄደ በኋላ የፍልስጤምን ጉዳይ እንደ አጀንዳ እንደማያዩ ተመልክቷል። ስለዚህ ሳውዲ አረቢያ በምኳውን በእስራኤል ላይ እየተለሳለሰ ነው። ስለዚህ ያለው ነገር ምንድን ነው መሰለሽ ይህንን አጀንዳ ይጥሉትና በኢራን ላይ የማተኮር ሁኔታ ነው አሁን እየተሰራ ያለው። ዜናነህ መኮንን ከኢየሩሳሌም፣ አመሰግናለሁ።